የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በዛሬ ዕለት በኢራን የተኮሱ ቁጥራቸው 180 የሚደርሱ ሚሳይሎች በሰዎች ላይ ያደርሱ ጉዳት እስካሁን ባይታወቅም ግጭቱ እየከፋና እየተወሳሰበ መሆኑን ያሳያል። በኢየሩሳሌም፣ ቴላአበብና በአካባቢው በአሁኑ ወቅት ያለው ሁኔታ እንዲያስረዱን በእስራኤል ፓርላማ ወይም ኬንሴት አባሏን ዶክተር ጸጋ ፈንተው መልኩን አግኝተን አነጋግረናል። ባልደረባዊ ኤደን ገረመሆናት ያነጋገረቻቸው እንደሚከተሉ ይቀርባል። በጣም ነው የማመሰግነው ዶክተር ጸጋ እስቲ ሙሉ ስሙትና አሁን ያሉትን ሀላፊነት ይግለጹልኝ በአሁኑ ሰዓት አዎ እኔ የፓርላማ አባል ነኝ የሊኩድ ፓርቲ ማለት በጠቅላይ ሚኒስትር ቢንያሚን ናታንያው የሚመራው የፖለቲካ ፓርቲ አባል ነኝ ስሜ ዶክተር ጸጋ ፈንታሁን መላኩ በጣም ነው የማመሰግነው ዶክተር አሁን እንግዲህ ቀደም ብለውን እንደነገሩኝ ከከተማ እየወጡ ነበረ ግን እስኪ ያሉበትን ሁኔታ ያስረዱኝ ከየት ወደየት እየሄዳችሁ ነው በምን አይነት ሁኔታ ላይ ናችሁ ያላችሁት እንግዲህ እኔ የነበርኩት ኢየሩሳሌም ነው። ከኢየሩሳሌም ከተማ የአስር ደቂቃ ወጣ ብሎ የምኖርበት ቤት እና የነበረው ሁኔታ ያው ኢራን ወደ መቶ ሰማን ሚሳይሎችን ተኩሳለች። ግን የእስራኤል አምላክ ይመስገንና በአንድም ሰው ላይ ጉዳት አልደረሰም። አብዛኛውንም የእስራኤል ጸረ ሚሳይል በአየር ላይ እንዳለ ሊበታትነው ችሏል። ጉዳት አልደረሰም። ያው እንግዲህ ያለንበት ተጨባጭ ሁኔታ እንደሚታወቀው ኢራን በተለያዩ አቅጣጫዎች ሽብር ፈጣሪዎችን በማጠናከር በመርዳት እስራኤልን ማጥፋት ነው የምትፈልገው። አንደኛው ትልቁ የሽብር ፈጣሪ ድርጅት በእስራኤል ሰሜናዊ ክፍል ሊባኖስ ውስጥ የሚገኝ የሂዝቡላ ሽብር ፈጣሪ ድርጅት ነው። ሌሎቹ ደግሞ በደቡቡ ክፍል የሐማስ እና ጅሀድ እስላሚ ያሉ። ከዛም የመን ሁቲም አሉ፣ ኢራቅም አሉ ከዛም የፍልስጤማውያኖችም አሉ፣ ኢራን ጨምሮ እና በአጠቃላይ የኢራን መንግስት በሰባት አቅጣጫ በኩል እስራኤልን ተዋግቶ ለማጥፋት ነው የሚሞክሩት። በዛሬው ዕለት ስንት ሰዓት ላይ ነው ጥቃቱ የተጀመረው? በምን አይነት ሁኔታ ላይ ወይም ምን እያደረጉ ነበረ ጥቃቱ በደረሰበት ሰዓት? እኔ በአጋጣሚ ነበርኩት፣ ኮፊ ሾፕ ነበረ ከስራ ባልደረቦች ጋር ከረዳቶች ጋር ቁጭ ብለን ቡና እየጠጣን ነበር እና የማስጠንቀቂያ ሳይነር በእያንዳንዳችን በሞባይል ይላካል። የእስራኤል የደጀን ክፍል ጦሩ እና በሚልክበት ሰዓት ሁላችንም ከዛ ወደ መጠለያ ቦታ እንሄዳለን። ግር በአሁኑ ሰዓት ሁሉም ቦታ ላይ መጠለያ ያለ ድሮ ቢሆን የሚሰሩ ቤቶች አሉ። ኮፊ ሾፕም ከሆነ የትም ቦታ መጠለያ ስላለ ወደ መጠለያ ገባን። ወደ ሰላሳ ደቂቃ ነው የቆየነው መጠለያ መሆኑ ነው። ይሄ በስንት ሰዓት ይሆናል? በግምት ስንት ሰዓት በፊት ከአንድ ሰዓት በፊት አሁን በእስራኤል ሰዓት አቆጣጠር ስምንት ነው፣ ሰዓት አቆጣጠር ከምሽቱ ስምንት ሰዓት ተኩል። የትም ቦታ ሆኖ ሰው በቅርቡ ባለበት ምንጊዜ መጠለያ ስላለ በሞባይል መልዕክቱ ሲደርስ ወዲያውኑ ደወል አለ፣ ሁሉም ሰው ይገባል። ከዛ ሆነው እንግዲህ በአጋጣሚ ሆኖ እኔ በነበርኩበት ቦታ ነገ ነው ነገ ምሽት የዘመን መለወጫችን ነው የአይሁዳን የዘመን አቆጣጠር ወይም አዲሱ ዓመት የሚጀምረው ነገ ምሽት ነው እና ከዛ በፊት አስር ቀን ቀደም ብሎ ይቅርታ የሚደረግበት የጸሎት ጊዜ ነበር የሚሆነውን በጣም የሁላችንም መጠለያ ገብተን ይን የተለመደውን ሃይማኖታዊ ጸሎት ነው ያደረስ ነው እና ይሄ ነው የነበረው። እና እስኪ የማህበረሰቡ ስሜት ምን ይመስላል? አብሮ አብሮ በመጠለያ ውስጥ የነበሩት ምን ያክል ሰዎች ነበሩ? ስሜታቸውስ ምን ይመስላል? መቼም ጦርነት እንደሚታወቀው ከባድ ነገር ነው። በተለይ ለሲቪል ማህበረሰብ ከዛ አንጻር ያለው ምላሽና ድባብ እስኪ ይንገሩኝ። እንግዲህ በሳይል ሀገር የተለመደ ነው። እንደ አጋጣሚ ሆኖ መቼም ምንድን ነው ኑሯችን በዚህ ጉዳይ ላይ የለመደ እና ሁሉም ሰው የተለማመደው ስለሆነ ያው ሩጦ እንገባለን። ጊዜ መስጠት የለብንም መናቅ የለብንም። እኔ ላይ ይደርስም አይባልም። እና ሁሉም ሩጥ እንገባለን የሚጸልያለ ምር መነጋገር አለ የለመድነው ነው ህብረተሰቡ ሌላው መዘንጋት የሌለብን በእስራኤል ሀገር የእስራኤል መከላከያ ኃይል ሙሉ በሙሉ የህዝቡ ነው ማለት የእስራኤል ህዝብ በሙሉ በእስራኤል ብሔራዊ ውትድርና ያገለግላል እና ይሄ አብሮ ከህብረተሰቡ ጋር የሚኖር ህይወት ስለሆነ የተለመደ ነው። እሺ፣ ዶክተር ጸጋ ስለነበረን ቆይታ እጅግ አብዝቼንም አመሰግነው አመሰግናለሁ። ጤና ይስጥልኝ።